ፋንታ አባተ ለነበራቸው ቆይታ እናመሰግናለን። ቀጣዩ እንግዳችን ደግሞ ዶክተር የኔ አሰግድ ይባላሉ። ገና በልጅነት እድሜያቸው ወደ ቤልጅየም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊት ምሁር ናቸው። ከ28 ዓመታት በላይ በተባበሩት መንግስታት ድርጅት ተቋማትና የአውሮፓ ህብረትን ጨምሮ ለተለያዩ የዓለም አቀፍ ድርጅቶች የአመራር ክህሎት ስልጠና ሲሰጡ ቆይተዋል። ከዚህ ቀደም በጋቢና ቪኦኤ ላይ እንግዳ የነበሩ ሲሆን ሶስት መጽሐፍትን ጨምሮ የተለያዩ የጥናት ጽሁፎች መጽሐፎችን አሳትመዋል። በቅርቡም አራተኛ መጽሐፋቸውን ሊዲንግ ዊዝ ሀርት ወይም በግርዱፍ ትርጉሙ በልብ መምራት የተሰኘ መጽሐፍ አሳትመዋል። መጽሐፉ ዶክተር የኒያስ ሰግድ ከአመታት በፊት ጥናታቸውን ሲሰሩ የቀድሞ የደቡብ አፍሪካ መሪ ሲሪል ራማፎሳ፣ የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናንንና የሌሎች ሀገራት መንግስታት መሪዎችን ባነጋገሩበት ወቅት በግላቸው ያዩትን ወይም ከጭውውቶቻቸው በመነሳት የቀሰሙትን የህይወት ክህሎትና የአመራር ብቃት የሚያስረዳ ነው። ዶክተር የኒያስ ሰግድ በመጽሐፉ ዙሪያ ቆይታ ያደረጉት ከኤደን ገረመው ጋር ነው። ቆይታቸው ዶክተር የኔ መጽሐፉን ለምን መጽሐፍ እንዳነሳሳቸው ከሚያስረዱበት ይጀምራል። ይህ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር? ትልቁ ጥያቄ ነበረኝ። የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፊያለሁ። እና ዶክትሬቴን ሰርቼ ስጨርስ ትልቁ ችግር የምንድነበረ ማሳጠር ነበረ። እና ቢያንስ ወደ ሰባ መቶ ገጽ ደረሰ። እና አሁን ግን ሳስበው ኦኬ፣ ለምንድን ነው እንደዛ የረዘመው? እንደዛ አይነት የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህን ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ኤኒዌይ በኋላ ተጻፈ አለቀ። ካለቀ በኋላ ግን ምን አልኩኝ? ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ በአጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይህን መጽሐፍ አንስቶ አንብቦ ያገኘውትን ትምህርት ማግኘት እንዲችል ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ሕይወት ብቻ የሚመራም ሰው ቢሆን ስራም ይኑረው ስራም አይኑረው ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በአለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው ይህ መጽሐፍ ከዛ ነው የመጣው እሺ ዶክተር እንግዲህ በድጋሚ በጣም አመሰግናለሁ እስቲ ጥቂት ስለ ጥናቱ ይዘት እያስረዱን ጥናቱ ምን ላይ ነበር የተሰራው በፈረንጅ አቆጣጠር በሁለት ሺ አስር ነበር የጥናቱ የፒኤችዲው ታይትል አፍሪካን ሊደርሽፕ ፐርስፔክቲቭስ ፍሮም ሄድስ ኦፍ ስቴት የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን። እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን፣ በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች ልዩ ልዩ መሪዎች፣ ስለዚህ ነገር የአመራር ችሎታ ሲባል በመንግስት ደረጃ ብቻ ያለ መሪ አይደል ሁላችንም ባለንበት መሪ ነን። ስለዚህ እኔ ያናገርኳቸው መሪዎች ማናቸው ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችና ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራችሁ ያ መልእክት ምንድን ነው? የዛሬ መቶ ዓመት አንድ ሰው የእናንተን መልእክት ቢሰማ ስለ አፍሪካ አመራር ችሎታ እኛን አፍሪካውያኖች ምንድን ነው የሚለየን፣ ስለ አመራር ችሎታችን፣ ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል በአለም ደረጃ መወዳደር እንድንችል አንደኛ ወይስ ያለን ማዳበር ያለብን ወይስ ደግሞ የሌለን መማር ያለብን ካልሆነን ደግሞ የሚጎዱን አይነት ባህሪዎች መተው ያለብን ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገር ነው። የጥናቱ ውጤትና ግኝትስ ምን ይመስላል? ከዚህ ጥናት ያገኘሁት ምንድን ነው? አንደኛ እርግጥ፣ አንድ ሰው ሲወለድ እንዲሁም አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል፣ ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል። ማንም ሰው ያለውን ደግሞ ማዳበር ይችላል። ስለዚህ ከዚህ ጥናት የወጣው ምንድን ነው አንደኛ ሁሉም ሰው መሪ መሆን ይችላል። ማንኛውም ሰው መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ህይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም። የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀመረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው በዛሬ ቀን ምን ምንድን ነው ማድረግ የምፈልገው የአሁኑ አመት ምንድን ነው መፈጸም የምፈልገው በህይወቴ ምንድን ነው ማድረግ የምፈልገው? የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናረገው፣ የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደምራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል። ዶክተር እንግዲህ እርስዎ የአሁኑን የደቡብ አፍሪካውን ፕሬዚዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናን እና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት? እርስዎ እነሱ ጋር ያየ የሚያየውት ነገር ከሁሉም ጋር ያየውት ነገር ምንድን ነው? አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው? ሁሉም እንደ አይነት ነገር ምንድን ነው ያላቸው ቢባል፣ እነዚህ ነጥቦች ናቸው። አንደኛም የማዳመጥ ችሎታ፣ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ስናዳመጥ ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም። የእውነት ማዳመጥ ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው? በምን አድርጌ ነው ይህ ሰው የምትለኝን የሚለኝን ልረዳው የሚችለው? አይምሮዬን ክፍት አድርጌ ነው ማዳመጥ መቻል ያለብኝ። እንደዛ አድርጌ ሳዳመጥ ያ ሰው የሚያካፍለኝን በጣም በጥልቀት ይገባኛል። ሁለተኛው ሌላ ደግሞ ምንድን ነበረ? ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ ለሰው ያስባሉ። ለሀገር የሆነ ለዓለም ሆነ ማቅረብ እችላለሁ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድ ነው እነዚህ ሰዎች ሰውን አያንቋሸሹም አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምርም እንደዛነን ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደለም። ስብስብ ያሉ ናቸው። ስለዚህ እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች በራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት ቀደም ብለው ተነስተው አንድ ሰዓት አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል። ግማሹ በጸሎት ላይ ሆን ሊሆን ይችላል። አንዳንዱም በ እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ። በሞደርን መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኖ ጽሞና ጊዜ አላቸው። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ለራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት ቀደም ብለው ተነስተው አንድ ሰዓት አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። አንዳንዱም በ እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ። በሞደርን መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኖ ጽሞና ጊዜ አላቸው። እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን የሆን እንክትክት ለማድረግ አይደለም። እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች በራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኑ ሞና ጊዜ አላቸው። እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት። እርግጥ እያንዳንዱ ያው በየራሳቸው ሕይወት በየራሳቸው ስራ መሪዎች ናቸው ማለት አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጄኔራል የነበሩት ኮፊ አናን፣ እርግጥ የተባበሩት መንግስታት ስራ ላይ የነበሩ አመራር ችሎታቸው አይደለም፣ ግን ሌላ አሁን በአለም የታወቀ ዩሱንዱር ያው እንደምታውቂው ነው። የሴኔጋል የታወቀ ባለም፣ የታወቀ ሙዚቀኛ ነው። በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው። የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል? ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም እጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደው ትሕትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው እዛ ግን፣ ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው። እሺ። በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶ ፕሬዝዳንት እና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሶ ጽፈውታል እና እስቲ ጥቂት ስለዚህ ነገር አጫውቱኝ። እንግዲህ እሳቸው የሚባሉት ማዳም ዦዜፊን ወድሃጎ ነው የሚባሉ እሳቸውን ሳገኛቸው በኋላ ደግሞ ለብዙ አመት ነው ማቃቸው ቶማስ ሳንካራ እና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ እና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። አሁን ከቶማስ ሳንካራ ጋር በጣም በቅርብ ይሰሩ ነበር ከፕሬዚደንት ሳንካራ ጋር። ፕሬዚደንት ሳንካራ ሲገደሉ ሰላሳ ሰባት ዓመታቸው ነው። የተገደሉበትም ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሀ ሀገር ናት፣ መርቼዲስ ለሚኒስቴር አይቻልም፣ ሁላችንም ባለን በቤት መኪና እና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስቴሮችን ምን ይሏቸው ነበረ? የሆነ ፕሮግራም ወይ አንዳንድ ነገሮች በሚጻፉ ጊዜ ኦኬ፣ እንሂድ ይሉና ገበያ ጋ ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት ቁሳቁስ ከሚሸጡት ጋር፣ እሺ አስረዷቸው፣ እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ይሄ ለምንድን ነበር እንደዚህ የሚያደርጉት? አንዳንድ ጊዜ ፖሊሲ ሲጻፍ ብዙ ዙሪያ ጥምጥም እናበዛለን እና መጨረሻ ላይ ምን እንደምንልም አናውቀው እናሳቸው ፕሬዚዳንት ሳንካራ ያንን አይፈልጉም። ቀጥተኛ በቃ ቀጥ ያለ ነገር ነበር የሚፈልጉትም ያው ተገደሉ እና እኚ ማዳም ዦዜፊን ወድኸያጎ የሆነው ምንድን ነው የሆነ ጊዜ እንደገና የዛሬ አንድ ሶስት አራት ዓመት ይሆናል እነሱ ሀገር ሄጅ ነበረ እና ተገናኝተን፣ በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድኸያጎ ስንገናኝ፣ ሀገርንሽም ይን ያሉኝ ዞሮ ዞሮ ያው ከሰላሳ አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ የመጣው ሀገሬ መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው ሲነግሩኝ፣ ምንድን ነው የሚያሳዝንሽ ነገር አሉኝ። አጽሙ ሲመረመሩ ጥይቶቹ እዚህ እጃቸው ስር ነበሩ። ይሄ ወደ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይ እና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበር ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ሕይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው። በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶትን አንስተዋል ና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷል ና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ከአመራር ጋር ምን ያያይዛቸዋል? አያቴ አልማዝ ኃይለማርያም ይባላሉ እና እሳቸው የእኔ አያት ስለነበሩ እድለኛ ነኝ። ለምን ከቴ ጥላ ስር ነው ያደግኩት። ወደ ውጭ እስክኔ ድረስ እስከ ስምንት ዘጠኝ አመት እስኪሆነ ድረስ ኦልሞስት ሀያ አራት ሰዓት አብረን ያሳለፍ ነው። ሁሌ ከእሷ ስራ አልጠፋም እና እሷ ላይ የማየው ምንድን ነው? ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ እንደ ንግስት ነው የምትቀበለው። ማንም ሰው ማንንም ተናግሮ አያውቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን፣ በስራችን፣ በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ነው ያደግነው። ያ የመጣው ከየት ነው? ከያቴን የመጣው እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው። በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የእለት ተእለት የህይወት ምርጫ ነው። የእለት ተዕለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርስዎ መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ። አንድ አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው አንድ ቤተሰብ ውስጥ ችግር ሲፈጠር አሁን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ፣ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን፣ ብታድግልን እንደፈለግን እንደ ልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ግን የማዳመጥ ችሎታ ሲባል ኦኬ፣ ሁላችንም እናውቃለን ማዳመጥ ያስፈልጋል። ግን ስንታችንን እውነት ማዳመጥ የምንችለው? ስንታችንን እውነት እኔ የራሴን የማዳመጥ ችሎታ አዳብራለሁ ብዬ ስራዬ ብዬ እዛ ላይ አተኩር የምሰራው ስንቶቻችንን እንደዛ አርገን ራሳችንን ማሳደግ የምንሞክረው? ህይወታችንን ቀጥ አርገን የመምራት ግዴታም ኃላፊነትም አለብን፣ ችሎታውም ደግሞ አለን። ዶክተር የሚያስ ሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ። አመሰግናለሁ አድማጮቻችንንም ደግሞ በጣም አመሰግናለሁ።